ሕዝብ በሙስሊሙ በረመዳን የጾም ወቅት ሲያከናውናቸው የቆዩ የተለያዩ የበጎ ተግባራት በተለይ ደግሞ በዚህ የኮሮና ቫይረስ ወረርሽኝ ወቅት ሰፋ ባል ሁኔታ መቀጠል እንዳለባቸው የእምነቱ ልሂቃንና ተከታዮች ይናገራሉ። የኢድ አልፈጥር በዓል ከጥቂት ቀናት በኋላ በእስልምና እምነት ተከታዮች ዘንድ ይከበራል። በዚህ ዙሪያ ፀሐይ ዳምጠው ያሰናዳቸውን ዘገባ ተከታተሉት። የረመዳን ወር ታላቅና የምሕረት ወር እንዲሁም ሙስሊም ማህበረሰብ በተለየ ሁኔታ ፊቱን ወደ ፈጣሪ የሚመልስበት ነው ሲሉ ይናገራሉ ኡስታን አህመድ ድንጀቢል። በረመዳን ወር ያለው የሌለውን በመርዳትና በማስፈጠር ያሳልፋል ያሉት ኡስታን አይመድ እየት ላል ብለዋል። የኮቪድ-19 ወረርሽኝ ዓለምን እያናወጠ ካለበት ወቅት ጋር መገጣጠሙና ሰዎች በቤታቸው ሆነው ፈጣሪያቸውን በመለማመን የሚያሳልፉ መሆናቸውን ደግሞ በማሳያነት ጠቅሷል። ያው በረመዳን ወር ውስጥ የመልካም ስራዎች ሰደቃ፣ የፍታር፣ የተቸገሩትን መርዳት ያን ብቻ ሳይሆን እንደዚሁም በቀጥታ ከረመዳን ጋር ተያይዙ በስፋት የሚስተዋሉ ዘካተል ፌጥር ና ዘካተል ማል የሚሰጥበት ሁኔታ በዚህ በረመዳን ወር ውስጥ በስፋት አለ። ዘካተል ፌጥር ማንኛውም የጾመ ሰው በራሱ ና በቤተሰቦቹ በህጻናት በማይጾሙት በትናንሾቹ ጭምር በነፍስ ወከፍ ተሰልቶ በአንድ ሰው ሁለት ኪሎ ግራም ተኩላል በስፋት ከሚመገበው እህል ለተቸገሩ ሰዎችና በዓሉን መዋያ ለሌላቸው ሰዎች ይሰጣል። ዘካተል ማል ደግሞ ከገንዘብ የሚሰጥ ዘካ። ለምሳሌ አንድ ሰው በአመት ካሉት ገንዘቦች በሱ እጅ የቆየ ገንዘቡ አመት ዞሮበት የመጣ ገንዘብ ስጠጁ ያለ ሰው እና የገንዘብ ኒሷ ወይንም መጠኑን የሞላ ከሆነ ከአጠቃላይ ገንዘቡን አርባ ቦታ በማካፈል አንድ አርባኛ ወይንም ሁለት ነጥብ አምስት ፐርሰንት አካባቢ ዘካ የመስጠት ግዴታ አለበት። እርሳቸው የረመዳን ጾም ሳይገባ በፊት የጀመሩትን የበጎ አድራጎት ተግባር መቀጠላቸውን ኡስታዝ ጣይመዲን ለአሜሪካ ድምጽ ተናግረዋል። የተለያዩ የተቸገሩ ሰዎች በሀገራችን ውስጥ ኮሮናም ጋር ተያይዞ ቁጥራቸው ከፍ ያለበትና እገዛ እርዳታ የሚፈልጉ ሰዎች ብዙ ሆነው የምናገኝበት ሁኔታ ነው በዚህ በዚህ ሂደት ውስጥ ሰው በየአካባቢው በአቅሙ ልክ የተሳተፈ ነው። ለምሳሌ ያው ትናንትና እኔም በዚሁ ጋር ተያይዞ እዚሁ ማሌ ክልል ተፈናቅለው ስለገጣፎ የሚገኙ የህብረተሰብ ክፍሎችን ለኢፍታር የሆን ዘንድ ለአምስት መቶ ሰላሳ ምንት የሚሆኑ አባወራዎች ነች ያሉት እነሱን መጠኑ ምንም እንኳን እኛ ቢሆንም ለእያንዳንዱ ፍሸት ዱቄትና ናቸውን መጠበቅ እንድችሉ ፈሳሽ ሳሙናን ትናንት ሁላችንም በምንችላቸው እንግዲህ በየአካባቢያችን የተለያየ ኮንትሪቢሽኖች እያደረግን ቆይተናል። ኮሮናም ከመኖሩ አንጻር መዳም ቢወጣም መተጋገዙና በሰደቃው መቀጠሉ አንዱ ለሌላው መቆሙ ላይ መጽናት ያስፈልጋል የሚል መልክት ላያለ ኡስታዝ ራያ አባ መጫ በበጎ ፍቃድ ተግባር ላይ ከተሰማሩት ግለሰቦች መካከል ሲሆኑ አቅማቸው ፈቀደውን እየረዱ ሌሎች ሰዎችም የእርሳቸውን አርያ እንዲከተሉ በመቀስቀስ ላይ እንደሆኑ ገልጿል። በጎ አድራጎት የውጭ ሰው ብቻ አይልም፣ ባለሀብትነት፣ ዛሬ አንድ ሰው አራት ሰው ቅ ቢሰራ አንድ አልጋ ላይ ይተኛል። ምንም ያህል የዱቄት ፋብሪካ ቢኖረው አንድ ዳቦ ከዴ ጋር ነው የሚያድረው እና ይሄ ማህበረሰብ ሊደረስለት፣ ይሄ ማህበረሰብ ሊታገዝ የሚገባ ጉዳይ ነው ላለ በእስልምና እምነት አስተምሮ መለገስ ግዴታ ነው ያሉት ኡስታዝ አይመድን ይህ ደግሞ ከረመዳን ወር በኋላ መቀጠል እንዳለበት ይናገራሉ። ረመዳን ትምህርት ቤት ነው። አላህ በቁርአን እንዳለው ለምንድን ነው ጾም የተደነገገብን ብለን ስንል፣ ጾም በእናንተ ላይ ግዳጅ ተደረገ፣ ከእናንተ በፊት ላይ በነበሩት ላይ ግዳጅ እንደተደረገው ለምን ስንል ለአለኩም ተጠቁ ነው አላህን መፍራትን ተቅዋን ለእሱ ማደርን እንድትለማመዱ ወይንም እንዲኖራችሁ ነው እና ታርጌቱ ይሄ በመሆኑ በዚህ ረመዳን ወር ውስጥ ልምምድ የምናደርግበት ጾምን፣ ሰደቃ መስጠትን፣ የተቸገሩትን ማገዝን፣ ሌሎች እኛ በረመዳን ገንዘብ አቅም እያለን ተርበን ከዚህ ሰዓት ጊዜ ሰዓት መብላት አይቻልም ተብሎ ከመጠጥም ከምግብም ስሜቱን ስንጋራ ሌሎች ሰዎች አመት ሙሉ ተርበው የሚኖሩ ተቸግረው ሕይወታቸው የሚገፉ ሰዎች እንዳሉ የእነሱን ስሜት ስንጋራ ሲቆይ ስለሆነ ከረመዳን በኋላም ስንወጣ ሌሎች የተቸገሩ ሰዎች እኛ ያኔ በረመዳን ውስጥ በራብን ሁኔታ ና እናፈጥራለን እነሱ ማፍጠሪያ በሌላቸው ሁኔታ ተቸግረው እንዳሉ ትምህርቱ በመወሰድ በስፋት መስራት አለብን። በሀገሪቱ በተከሰተው የኮረና ወረርሽኝ ምክንያት ብዙ ድጋፍ የሚሹ ወገኖች አሉ ያሉት ሁለቱም የእምነቱ ተከታዮች፣ ሁሉም በተባበረ ክንድ መደገፍ አለበት ሲሉ መልእክት አስተላልፏል። ካለው ነባራዊ ሁኔታ አንጻር ዓለም ላይም ጫናው ከፍ እያለኝ ሀገር ቁጥሩ ከፍ እያለ ከመሄዱ አንጻር የሚመጡ ማህበራዊ ቀውሶች ለመከላከል በማንኛውም ሁኔታ ያለንን ማካፈል በረሀብም ይሁን በሌሎች ሁኔታ አደጋ እንዳይደርሱ መልካም ስራዎች መቀጠል አለባቸው። ሰደቃዎች መቀጠል አለባቸው። ታላቁ የረመዳን ወር ከቀናት በኋላ ይጠናቀቃል ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ ጸሐይ ድምጦ ነኝ ከአዲስ አበባ።